እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በርከት ሪ ነው የአስቦይ ማህበር አለ በንጽር ይሄን ያህል ብሎ መግለጽ ባይቻልም የዚህ ዓመት ዜሮ ፐርሰንት የሚባል ነው። ሆን ምክንያቱ ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ነው፣ እና አሁን ደግሞ ስናይ በጣም አነስተኛ ቁጥር ነው የገባ። ታሪካዊዋ የጎንደር ከተማ በጸጥታ ምክንያት ጎብኚዎቿ መቀነሳቸው ባለ አከባበሮቿም መቀዛቀዛቸው ተሰምተዋል። ይህ በምላሹ በመተዳደሪያቸው ላይ ጫና እያደረሰ ስለመሆኑ ወጣቶች ይናገራሉ። የተወሰኑትን ሀሳብ በምሽቱ እናስደምጣችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የጥምቀት በዓል ሰሞኑን በቱሪዝምና ተያያዝ ዘርፎች ለተሰማሩ የጎንደር ከተማ ነዋሪዎች የጠቀም ያለ ገቢ የሚያገኙበት ቢሆንም ዘንድሮ ግን የደንበኞቻቸው ቁጥር በእጅጉ እንደቀነሰና ገበያቸውም እንደተቀዛቀዘ ገልጸዋል። የሀገር ውስጥና የውጭ ጎብኚዎች ብዛት በወቅቱ የጸጥታ ስጋት የተነሳ መቀነሱ ለገበያቸው ማነስ ምክንያት እንደሆነ በአስጎብኝነትና በታክሲ ስራ ላይ የተሰማሩ ወጣቶች ለአሜሪካ ድምፅ ተናግረዋል። አስቴር ምስጋና አነጋግራቸዋለች በመቀጠል ይደምጣል። የጥምቀት በዓል በልዩ ድምቀት በሚከበርባት በጎንደር ከተማ በቱሪዝሙ ዘርፍ ላይ የተሰማሩ ወጣቶች የተሻለ ገቢ የሚያገኙበት ወቅት እንደሆነ ይናገራሉ በዘንድሮ የጥምቀት በዓል በከተማዋ የተገኙ ጎብኚዎች ብዛት ቱሪዝሙን እንዳነቃቃው አስተዳደሩ አስታውቋል አስጎብኚዎቹ በበኩላቸው በወቅታዊ የጸጥታ ስጋት የተነሳ የቱሪስቱ ፍሰት እንደቀነሰና ኑሯቸውም እንደተጎዳ አመልክተዋል የአሜሪካ ድምጽ ያነጋገረው ስሙን ለመግለጽ ያልፈቀደ ወጣት በተለይ በጥምቀት በዓል ሰሞን ፋሲል ግንብ እየተባለ የሚጠራውን የአጼ ፋሲለደስ ግቢንና በጎንደር ከተማ ዙሪያ ያሉ ታሪካዊና ሃይማኖታዊ መካናትን እያስጎበኘ ጠቀም ያለ ገንዘብ ያገኝ እንደነበር ያስታውሳል። ይሁንና በዘንድሮ የበዓል አከባበር የሀገር ውስጥም ሆነ የውጭ ጎብኚዎች በብዛት ባለመምጣታቸው ገቢው እንደቀነሰ ያስረዳል። በርከት ያለው የአስጎብኚ ማህበር አለ። በንስር ይህን ያህል ብሎ መግለጽ ባይቻልም የዚህ አመት ዜሮ ፐርሰንት የሚባል ሆን የሚችል ምክንያቱም ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ ስናይ በጣም አነስተኛ የጀበና ቡና በመሸጥ የምትተዳደር ስሟን ያልገለጸች ሌላዋ ወጣትም ተመሳሳይ ሀሳብ አንጸባርቃለች። ተጠቃሚ የለም። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች ይናገራሉ። በቅርቡ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በጎንደር ከተማና በአካባቢ አካባቢው የተካሄደው ግጭትም በነዋሪዎች ዘንድ ተጨማሪ የደህንነት ስጋት እንደፈጠረ ያስረዳሉ። በዘንድሮ የጥምቀት በዓል አከባበር የጎብኚዎች ቁጥር የቀነሰውም በዚሁ የጸጥታ ስጋት ምክንያት እንደሆነ አስተያየት ሰጫዎቹ ያምናሉ። መንገደኞችን ከጎንደር አውሮፕላን ማረፊያ ወደ ከተማዋ በማመላለስ ስራ ላይ የተሰማሩት የታክሲ አሽከርካሪም በሰሞኑ በዓለ ጥምቀት የተለመደውን ገቢ እንኳን እንዳላገኙ ይናገራሉ። የእኛ ስራ ብቻ ሳይሆን የሆቴሎችም የከተማውም ስራ በጣም ስናየ ነበር። በእኛ ስራ ላይም ብዙ ተጽዕኖ ያመጣዋል። ያን አንዴ ሰርተች ነው ውጭ የምትሄው የጥምቀት ሰማን ደግሞ ፍሌት እንደገባም እየተመላለስሽ ነው የምትሰሪው ነበር። አሁን ላይ ግን ያን ስራ የለም። የጎንደር ከተማ አስተዳደር ቃል አቃባይ አቶ አበበ ላቀው በአንጻሩ የዘንድሮ የጥምቀት በዓል ታዳሚዎች ቁጥር ካለፉት ዓመታት የተለየ እንዳልሆነ ጠቅሰው ዘንድሮ እኔ ከባለፈው ዓመት የተለየ ግምገማ የለንም። እንደ ከተማም ጥሩ ነው። ለምሳሌ ማሳያዎች የሚሆኑት በተለየ ውጭ ቱሪስቶች በስፋት የተገኙበት የጥምቀት በዓል ነበር ማለት ይቻላል። ከፍተኛ ቁጥር ያለው ነጮች ናቸው በባህለ ጥምቀቱ የታደሙት እና በኢኮኖሚውም ዘርፍ እንግዲህ በዚህ የጥምቀት በዓል ከታሽከሊስ ፕሮ ጀምሮ ነው ተጠቃሚ የሚሆነው ስለዚህ ወደፊት በግምገማ በመረጃ መሰረት አድርጎ ሚል ላይ ቢሆንም አሁን ባለው ሁኔታ ግን በዚህ ዘርፍ ላይ የደረስ ችግርም የለም። በከተማዋ በታክሲ ስራ የተሰማራ ወጣት ግን የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር እንደወትረው ባለመሆኑ እርሱን ጨምሮ ኑሯቸውም በቱሪዝሙ ዘርፍ ላይ የመሰረቱ ነዋሪዎች እንደተጎዱ ይናገራል። በከተማዋ ገቢ ላይ በጣም ዜሮ። የዘንድሮ በጥምቀት ራሱ ቁመን ዋለው። ለምን ሰው የለ። ለምሳሌ ከሶስት አመት ከሁለት አመት በፊት ሲደክመን ነበር ምናቆሙ አሁን ግን እንኳን ልንደ የበዓል አክባሪ ጎብኚዎቹ በርካታ እንደሆኑ የሚናገሩት የከተማ አስተዳደሩ ቃል አቀባይ ደግሞ እንዲያውም ተቀዛቅዞ የነበረውን የቱሪዝሙን ዘርፍ አነቃቅቶታል ይላሉ። ከኮቪድ ጀምሮ ጉዳት የደረሰበት ነው። በጦርነት ጉዳት የደረሰበት የቱሪዝም ዘርፍ ነው። አሁን ላይ ግን በዓሉን ተገን አድርጎ መነቃቃት የታየበት ዘርፍ ነው። በሌላ በኩል አጃንስ ፍራንስ ፕሬስ የዘንድሮውን የበዓለ ጥምቀት አከባበር በቃኝበት ዘገባው በክልሉ በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ እይተሙ የነበሩ ምዕመናንም ቁጥር እጅጉን ቀንሶ ታይቷል ብሏል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ ዓመት የነበረውን አከባበር በተመለከተ ለኤኤፍፒ ሲናገር ዘንድሮ፣ እውነት ለመናገር ያው፣ ብዙ የፖለቲካ ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚ በፊትም በጣም ለብዙ ዓመታት እዚህ ጥምቀቴና ክብር ያለው የሰው ቁጥር በጣም ሲግኒፊካንትሊ ቀንሰዋል። በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊት እና ፋኖ በመባል በሚጠሩት የአካባቢ ሚኒሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም በታሪካዊ ጎንደር ከተማና ና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል። ጎንደር አንብታለች ወይም አልቀሳለች ነው ምክንያቱ፣ ያለው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደድሮ ከሩቅ አገር ምናምን ያሉ ነገሮች ሁሉ አይደሉም። ጎንደር አልቅሳለች። ልክ እንደ የጥምቀት በዓል ታቦታት ከመንበረ ክብራቸው ወደ ባህረ ጥምቀት በምእመናን ታጅበው እየወረዱ የሚከበር ቢሆንም የጎንደር ከተማን ጨምሮ በአንዳንድ አካባቢዎች ከወቅቱ የጸጥታ ስጋት የተነሳ በአካባቢያቸው ተወስነው ያከበሩ አድባራት መኖራቸውን የቤተ ክርስቲያን ምንጮች ለአሜሪካ ድምፅ ተናግረዋል። ይህም ሆኖ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የበዓሉን መጠናቀቅ አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት በክልሉ በ ኢትዮጵያ ሁሉም አካባቢዎች በዓሉ በሰላም እንደተጠናቀቀ ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናውን አመሰግናለሁ። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት አርባ በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በሀያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይኸው ጥናት አብዛኞቹ ቀጣሪዎች እድሜያቸው በአስራዎቹ ማብቂያ እና በሀያዎቹ ውስጥ የሚገኙ በመጻረው ጄንዝ የሚባሉትን አዲስ ተመራቂ ወጣቶች ለመቅጠር ፈቃደኛ እንዳልሆኑ አመላክቷል። የዚህን ጉዳይ ዝርዝር ኤደንገረሞት አጋራናለች። በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠየቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግ ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው። ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነጉዱት፣ ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለመጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለመጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድራል ይላሉ። አስራ ሁለተኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርአት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም ፕሮምና እነዚህን የመሳሰሉ ነገሮች አልነበሯቸውም። ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን አለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም። በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጧል አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ። ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል። በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአይምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ። አሁን ላይ ቀጣሪዎች እያነሱት ያለውና የተቀ የሚቀየረው ነገር ያለው የጭንቀት መጠንና የአይምሮ ጤና ተግዳሮቶች ናቸው። ከሆነ ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻችን ይላሉ። ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመቢስነት ወይም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው። የስራ ቅጥር አሰልጣኙ ኮነር ጄን ዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ። ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል። ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በሕይወታቸው መካከል ያለው ሰዓት ነው ይላሉ። ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንዳስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው። በዚህ ጥናት ላይ ከተሳተፉ ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ያሉ ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩ ነው ይላሉ ፕሮፌሰር ዳያን። አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው እድን፣ አመሰግናለሁ። የ2024 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጽንስ የማቋረጥ መብት ለመራጮች ቁልፍ ጉዳይ እንደሚሆን ዋይት ሀውስ አስታውቋል። ዋይት ሀውስ ይህን ያለው የአሜሪካ ምክትል ፕሬዚደንት ካማላ ሀሪስ ለባይደን የምርጫ ዘመቻ የስነ ተዋልዶ አገልግሎት የማግኘት መብትን ቀዳሚ አጀንዳቸው በማድረግ በተለያዩ የሀገሪቱ ግዛቶች እየተዘዋወሩ ባለበት በአሁኑ ወቅት ነው። የዚህን ጉዳይ ዝርዝር ደግሞ ስምኝሸ ቆይታ አሰማናለች። በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ፉክክሩ እየተሟሟቀ ባለበት ወቅት ተፎካካሪዎች ጽንስ የማቋረጥ መብት ለመራጮች ውሳኔ ቁልፍ ጉዳይ እንዲሆን ግፊት እያደረጉ ነው። እንደ አውሮፓያን አቆጣጠር በ1973 የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለው እና ሮይና ዌድ በመባል የሚታወቀው የፍርድ ሂደት 51ኛ ዓመት መታሰቢያ ሰኞ ዕለት በተከበረበት ወቅት የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ የዊስካንሰንን ግዛት የጎበኙ ሲሆን የባይደን አስተዳደር የጽንስ ማቋረጥን ጨምሮ ለስነ ተዋልዶ አገልግሎት ተደራሽነት ድጋፍ እንደሚያደርጉ ተናግረዋል። አሜሪካ ውስጥ ነጻነት በማንም የሚሰጥ አይደለም፣ ሽልማትም አይደለም። የራሳችን የሆነ መብት ነው። ይሄ ደግሞ በራስ አካል ላይ ውሳኔ የመስጠት መብትንም ያጠቃልላል። መንግስት ምን ማድረግ እንደምንችል ሊነግረን አይገባም። ጠንካራ የካቶሊክ ክርስትና ሃይማኖት ተከታይ የሆኑት ፕሬዝዳንት ጆ ባይደን ጽንስ ማቋረጥን በግል ሙሉ ለሙሉ የማይቀበሉት ጉዳይ መሆኑን ከዚህ ቀደም ተናግረው ነበር። ሰኞ ለት ባደረጉት ንግግር ግን እንደ አውሮፓያን አቆጣጠር በ2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮይና ዌድን በመሻር ያሳለፈው ውሳኔ ኢፍትሐዊ ነው ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ካሳለፈ በኋላም በተለያዩ ግዛቶች ያሉ መራጮች ጽንስ የማቋረጥ መብታቸው እንዲመለስ ድምፅ መስጠታቸውንም አመልክተዋል። መራጮች የስነ ተዋልዶ መብትን ለመጠበቅ ድምፅ ሰጥተዋል። ይህ መብት በሁሉም ግዛት መከበር አለበት፣ ምክንያቱም የቤተሰቦቻችሁ የጤና አገልግሎት የማግኘት መብት በምትኖርበት አካባቢ መወሰን የለበትም። ሪፐብሊካንን ወክለው ለፕሬዝዳንታዊ ምርጫ ለመሳተፍ የሚደረገውን ፉክክር እየመሩ ያሉት ፕሬዝዳንት ትራምፕ ጽንስ ማቋረጥን እንደሚቃወሙ ቢናገሩም አንዳንዴ አቋማቸው እንደሚቀያየርና ግልጽ እንዳልሆነ ተከታዮቻቸው ይናገራሉ። በጉዳዩ ላይ አስተያየታቸውን ለማካተት በተደረገው ጥረት ግን ወዲያው ምላሽ ማግኘት አልተቻለም። በቅርቡ በዋሽንግተን በተካሄደ የጸረ ውርጃ ሰልፍ ላይ ንግግር ያደረጉት ሪፐብሊካኑ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሳቸው ራሳቸው በአስራዎቹ እድሜ በተፈጠረ እርግዝና ያለ እቅድ የተወለዱ መሆናቸውን በመግለጽ የጽንስ ማቋረጥ ላይ ያላቸውን ተቃውሞ አሰምተዋል። እነዚህን ሕጎች የምናወጣው እና ዛሬም ሰልፍ የምናካሄደው እያንዳንዱ የሰው ልጅ፣ እያንዳንዱ ያልተወለደ ህፃን በጣም ጥልቅና ትልቅ ዋጋ ያለው መሆኑን ለሰዎች ለማሳመን ብዙ ስራ ስለሚጠይቅ ነው። ስለዚህ ወዳጆቼ የህብረተሰቡን አመለካከት መቀየር እንደምንችል ተስፋ የምናደርግበት ብዙ ምክንያት አለን። ጽንስ ማቋረጥ ላይ ተቃውሞ የሚያሰሙ የመብት አቀንቃኞች ጠቅላይ ፍርድ ቤቱ የመንግስትን አቋም ጥሶ ውሳኔ በማሳለፉ ደስተኞች ናቸው። አሁን ደግሞ የትኛው የሀገሪቱ መሪ ጉዳዩን ወደፊት እንደሚያራምድ መወሰን አለባቸው። በዋሽንግተን በተካሄደው ሰልፍ ተሳታፊ የነበሩት ኤሪክ ሼድለር ባይደን ጽንስ ማቋረጥን የሚደግፉበት መንገድ ጽንፍ የረገጠ ነው ቢሉም ሪፐብሊካኖቹ የሚያራምዱት አቋምም ከእርሳቸው አመለካከት ጋር እንደማይስማማም ይገልጻሉ። ፕሬዚዳንት ዶናልድ ትራምፕን ማመን እችል እንደሆነ አላውቅም። በእርግጥ ሮይ እና ዌድን መቀልበስ የቻለ ጠቅላይ ፍርድ ቤት ሰጥተውናል። ሮይ ከተሻረ በኋላ ግን በሕይወት የመኖር መብት እንቅስቃሴን የሚተቹ ንግግሮችን አድርገዋል። የፍሎሪዳ አስተዳደር ደሳንቶስንም ተችቷል። ስለዚህ የትራምፕ አቋም ምን እንደሆነ አላውቅም፣ ምክንያቱም በጉዳዩ ላይ የተለያዩ ነገሮች ነው የሚናገሩት። ስለዚህ ለየሊም ሆነ ለትራምፕ ያለኝ ድጋፍ የተቆጠበ ነው። ሁለቱም ለጉዳዩ ያላቸው አቋም ያሳስበኛል። ማቋረጥ መብት ነጻ ግዛት ከሆነው ካሊፎርኒያ እስከ ወግ አጥባቂው ካንሳስ ባሉ ግዛቶች ውስጥ በተሰጡ ድምጾች አሸንፏል። ለምርጫ ቁልፍ ከሚባሉ ግዛቶች አንዱ በሆነው ኦሃዮ ግዛት በቅርቡ በተካሄደ ድምጽ የማሰባሰብ ሂደት 57 ከመቶ የሚሆኑት ጽንስ ማቋረጥ መብቶ ነው እንዲረጋገጥ ህገ መንግስቱ እንዲሻሻል ተስማምተዋል። በመጪው ህዳር በሚካሄደው ፕሬዚዳንታዊ ምርጫም አሜሪካዊ መራጮች በጉዳዩ ላይ ድምጻቸውን ያሰማሉ ተብሎ ይጠበቃል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። መኝሽን አመሰግናለሁ። በመቀጠል ደግሞ ከአንድ ወጣት ጋር እንተዋውቃለን። በልጅነቱ በአደጋ ምክንያት አንድ እግሩን ያጣው ከማልቃሲም በባህር ዳር ከተማ ለበርካታ ወጣቶች የመነቃቃት ምንጭ ከሆነ ቆይተዋል። የዓለም አቀፍ ቴኳንዶ ስፖርት ዋና አሰልጣኝ ወይም በዘርፉ የማዕረግ አጠራር ሳቦ የሆነው ከማልቃሲም የዛሬ ጋቢና ቪኦኤ ዝግጅታችን እንግዳ ነው። አስቴር ምስጋና አነጋግረዋለች። ሳቦም በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ አሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና አሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቤና ቪኦኤ። ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ሕጻናት አዳጊዎችና ወጣቶች በስልጠና ጠቀሜታና ላይ ናቸው። የዕለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሀላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሀላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል። ቴኳንዶ የምንሰራበት ዋናው ትልቁ ምክንያት ቴና ኳን እጅና ግር ነው። እንደውም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ሙሉ በትምህርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ ያሰርተን ውጭ ሄደን የምንረብሽ፣ ውጭ ሄደን ደግሞ ማናነብ ተማሪዎች ትምህርት ማታነቡ፣ ሰራተኞች ራሳችሁን ከአጎብሶሶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ ስናስገባው ነው። ዘወይ ኦፍ ላይፍ ነው፣ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን። ሀሳቡ፣ ከሞት በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል። አጠቃላይ መቼም ሀገራችን ላይ የነበረውን ወቅታዊ ሁኔታ እናቃልና ባህር ዳር ላይ የነበረውን ተኩስ ምናም ምናምን ያስፈራላል፣ ያስጨንቃል የነበረው ነገር እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅት ለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያለሁ በአምስት ዓመት ስጫወት ነው እንደዚህ ጉዳት የደረሰብኝ እና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖሩ ይችላሉ። እነዛን ምንም አይነት መንካት ነገር የለብንም፣ ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህፃናት ነው በብዛት ተጎጂ የሚሆኑት። አሁን የተጎዳውበት ታንክ ላይ ወድቋል፣ አይሰራም። ሰላም ብለን ነው የምንጫወትበት። ግን ከኔ ጋር አምስት ስድስት ሰዎች ተጎድተዋል። ከፍተኛው ጉዳት የደረሰብኝ እኔ ነኝ። ሌሎቹ እጃቸውን የተጎዳለን ዝም ብሎ ጭርፍ አድርጎ ይተውማል። ስለዚህ እንዲህ አይነት ነገሮች ስናይ በተለይ ህጻናቶቹ ወደዛ ነገሩ ራሳችን እንዳናጋል አደራ ለማለት ነው። የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦም፣ ይህንን ጽንሰ ሀሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል። እኔ ጋር ሰባት ዓመት ስምንት ዓመት ስድስት ዓመት አምስት ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ፣ በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት ወደ ትዳሩ አለም ውስጥ የገባሉ፣ ወደ ቢዝነስ አለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ፣ ወደ ሀገር መከላከያ ሰራዊትም የገባሉ አሁንም ያሉ ልጆች አሉ። ከሰልጣኞቹ ወጣቶች መካከል ላለፉት አስርተ ዓመታት ከሳቦም ከማል ጋር መስራቱ የጥሩ ስነምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው። ከስፖርት ከአካል ብቃት የበለጠ በስነ ምግባር ታላቆችና ታናሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር ነው። አስተማሪ ነ እኔም የተገኘበት ተማሪ ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች። በእኔ በኒወ ጊዜ የተማሪ እና ከትምህርቱ ጎን ለጎን ደግሞ ስፖርት ሰራ። በዚህ ምክንያት ንቃት በተለይ አጋጣሚዎች እንዲሆን አድርጎናል። ሌላው ደግሞ በትምህርታችን ከዚህ ተወጣን በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያ የምታመል በደምብ ስለሚነግረው እሱን በመከተል በትምህርታቸው ጥሩ ውጤት እንድናመጣ ርሶ ቅድም ያስተማረን ከራስ ሌሎች ተሞክሮ ላይ የአምስት ዓመት ጠን እያለ ነበረ። በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት። ስለዚህም እኛ እንደሱ ምጣፍ አንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንደገለስ የተለያዩ እቃዎችን ከእውቀት መጣፍነን አለመካድ፣ የማናቃቸው ነገሮችን ለሚያውቅ ማሳየት ሳቦም ከማል ቃሲም በአፍሪካ ድንቃድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በአለም አቀፍ፣ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል። ሚሌኒየም ታታሪ ወጣት በማለት የ2000 ዓ ምት ሲቀየር የክልል ርዕሰ መስተዳድር እጅ ትልቅ ሰርተፍኬት እና ሜዳሊያ ተቀብያለሁ። ከዛ ውጭ ትልልቅ የሚባሉትን ነው ምነግርሽ። የአፍሪካ ድንቃ ድንቅ የከተማው ኩርኩባ አሰልጣኝ በመባል የባህርዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጭ ጎን ለጎን የባህርዳር ከተማ የዊልቸር ባስኬት ቦል አለ አካል ጉዳተኞች፣ እነሱ ጋር በመሳተፍ በፓራኦሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። የተለያዩ ጎንለጎን ከቴኳንዶ ጎን ለጎን ልጆችን አካል ጉዳተኞችን ሞቲቬት ለማድረግ አብሮም እነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ጫና ሲበዛብኝ ግን ከጎናቸው እኛ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ። ኢንተርናሽናል የሚል ማዕረግ አያለን። ኢንተርናሽናል ኢንስትራክተር ቅድም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ኢንተርናሽናል ኢንስትራክተር፣ ያው ጀርመን ሀገር ሲሄድም የሶስተኛ ድግሬን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት ነው የሄድኩት። እግር አልተመቸኝም ነበር እና እሱ ነው ልቅ የጣልኩት። ከዛ ከመጣሁ በኋላ ከሁለት ዓመት ከሶስት ዓመት በኋላ አራተኛ ድግሬን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፉት። የዛን ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማ ከዛ በኋላ ድንቃድቅ ወይም የአፍሪካ አፍሪካ ዘቡክ የሚለውን እሱ ሚቀበል በአፍሪካ ደረጃ አንደኛው በፎርስ ዳን ይዞ አካል ጉዳተኛ ማለት የለም እኔ ብቻ በመሆኑ ያን ሰርተፍኬት ላገኝ ይችላሉ ማለት ነው። ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደገው በአጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤንሻንጉል ጉሙዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህርዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህርዳር ከተማ አስተዳደር አምስት መቶ ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦም ከማል ቃሲል ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የሕዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል። ዓመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ አምስት መቶ ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽህፈት ቤቱንም የከተማውንም የክልሉ ስፖርት ጽህፈት ቤቶች በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናለሁ። ዘጊቱም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩሽ ለን አይደለም ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ። እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎኑ ቤት ሰርቼ የጎዳና ልጆችን ማስተዳደርበት ሊኖር ይችላል። ስራ ሰው መገንባት ስለሆነ ለዛ ነው የማውለው እና ያን የመገንባት አቅም የለኝም። እውነት ለመናገር ግን መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ የዓለማችን ሀገራትም አሁን የሶሻል ሚዲያ መዘጋት እሱን ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያገዙኝ የነበሩ በሀሳብ ያገዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውን አዳራሹ ይሰራል ግምት አለኝ። እኔ ግን በግለሰብ ደረጃ አቅም የለኝም። ምክንያቱም ሙሉ ስራዬን ሙሉ ህይወቴም ቴኳንዶ ጋር የተያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ እከፍላለሁ። አሁን ባለውበት አዳራሽ የቤት ኪራይ እከፍላለሁ፣ ቤተሰብ አስተዳድራለሁ። እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርገዋለን ብዬ አስባለሁ። ሳቦም ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ አሰልጣኝ ሕጻናትን አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ አመሸሁት። ሀብታሙ ሰዩም ነኝ። ኤልያስ አስማረ ደግሞ በድምፅና ምስል መንድስና አብሮን ነበረ። መልካም ምሽት የነገሰው ይበለን።